የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በዛን ጊዜ በነበረኝ ህልም እዚህ ድረስ ይደርሳል ሀያ አምስት ዓመት ኋላ ብሎ በቸስያ ህልም ነበረና ዛሬ ያ ህልሙ ተሳክቶ በጥሩ መንገድ ላይ ያለ ነው። ተማሪዎችም በእኛ ፕሮግራም ጨርሶን ብዙ ቦታ ደርሰዋል። አዳዲሶችም እየተቀበልን ነው። በየአመቱም ለአካባቢ ለተማሪዎችም፣ ለእኔም ትልቅ ደስታና ስኬት ነው ብዬ ነው በዚህ ጉዞ ላይም ከዚህም የተማር ነው ይዘንም ብዙ ነገር ለማድረግም ቅዶች አሉን። ሀያ አምስት አመታት የዘለቀ የበጎ አድራጎት ስራ ይልቁንም የመጪውን ትውልድ ዕጣ የሚያሰምር ውጥን የያዘ ጉዞ ነው። የቀድሞዋ ዓለም አቀፍ ሞዴል አና ጌታነ ስለ በጎ አድራጎት ድርጅቷና ስለ ሌሎች ስራዎቿ ታጫውተናለች። እኔ ጋር ያለው አባቴ አይስ ነበሩ። ሰውና አገልጋይ ነበሩ እና እኛን ደግሞ ድኮና ያስተምሩ ነበር። መልክአ ማርያም፣ መልክአ ኢየሱስ፣ አንቀጸ ብርሃኑ፣ ዳሴ ማርያም በቃላችን እንችል ነበር። ማና ግዕዝ ቋንቋ እንወጣው ነበር። ከአስራ ሁለት ሰዓት በኋላ ሁሌ አባቴ ቁጭ ያስቀጽሉና ስለዚህ ግጥሞቼ የተበቃል ለመያዝ እሱ ረድቶኛል መሰለ። ሰዓሊና ገጣሚ ነው። ከምሽቱ እንግዶቻችን አንዱ ቸርነት ወልደ ሚካኤል ስለ ግጥምና ስዕል ሥራዎቹ፣ ስለ ስነ ግጥምና ስነ ስዕል አለፍ ብለንም ስለ ሕይወት እናወጋለን። ንጉሥ ያክሊሉም ለምሽቱ ያሰናዳውን ቅንብር በአዲስ አበባ መስኮቱ ይዞ ብቅ ይላል። እሁድ ሚያዝያ 20 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጅ ይታየነን እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ። አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤና ይስጥልኝ። ክብረትና ክብራን እንደምናመሻችሁ፣ ከእሁድ ምሽት ዜና ጋር እንግዲህ ወልድ ነኝ። ሱዳን ኤሚሬትስን በጠብ አጫሪነት ከሰሰች። ሱዳን የተባበሩት አረብ ኤሚሬትስን በጠብ አጫሪነት በመክሰስ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት በጉዳዩ ላይ በአስቸኳይ ስብሰባ እንዲያደርግ ጠይቃለች። ዲፕሎማሲያዊ ምንጮችን ጠቅሶ የኤፍፒ ዜና ወኪል እንደዘገበው ከሆነ ሱዳን ኤምሬትስን ከሰራዊቷ ጋር በመፋለም ላይ ያሉትን የፈጥኖ ደራሽ ኃይሎች በመደገፍ ከሳለች። ሱዳን ለወራቶች ኤምሬትስን የፈጥኖ ደራሽ ኃይሎችን በመደገፍ ስትከስ ቆይታለች። የተባበሩት አረብ ኤምሬትስ ክሱን ታስተባብላለች። በተባበሩት መንግስታት ድርጅት የሚገኙት የሱዳን ቋሚ መልእክተኛ ጥያቄውን ለጸጥታው ምክር ቤት በሳምንቱ መጨረሻ ማስገባታቸውን ይህም ኤሚሬትስ ለፈጥኖ ደራሽ ኃይሎች መሳሪያዎችን በማቀበል የጠብ አጫሪነት ተግባር ፈጽማለች የሚል እንደሆነ ዘገባው አመልክተዋል። ሱና የተሰኘው የአገሪቱ ዜና ወኪልም የሱዳን ቋሚ መልእክተኛ አልሃሪት ኤድሪስ ለጸጥታው ምክር ቤት ጥያቄውን ማስገባታቸውን አረጋግጠዋል። የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ለጸጥታው ምክር ቤት በጻፈው ደብዳቤ የሱዳንን ክስ ውድቅ አድርጓል። የጸጥታው ምክር ቤት በበኩሉ በሰሜን ሱዳን ዳርፉር ክልል እየተባባሰ የመጣው ውጊያ እንዳሳሰበው በትላንትናው ዕለት ገልጿል። በኬንያ ጎርፍ ሕይወት መቅጠፉን ቀጥሏል። በኬንያ እየቀጠለ ባለው ከባድ ዝናብ ምክንያት በተከተለው ጎርፍ ሕይወታቸውን ያጡት ሰዎች ቁጥር 76 መድረሱ ተነግሯል። ካለፈው ወር ጀምሮ እየጣለ ያለው ከባድ ዝናብ እንደሚቀጥልና ሕዝቡ ለበለጠ ከባድ ዝናብ እንዲዘጋጅ ባለሥልጣናት አሳስበዋል። በትናንትና ሁለት ብቻ ስድስት ሰዎች ሕይወታቸውን እንዳጡ ተናግረዋል። ኤልኒኒዮ በተሰኘው የአየር ንብረት ለውጥ ሳቢያ ባለፉት ሳምንታት ውስጥ በኬንያ በኬንያና በአካባቢው ሀገራት ዝናብ በከፍተኛ መጠን በመጣል ላይ ይገኛል። በመዲናዋ ናይሮቢ 130 ሺህ ሰዎች መፈናቀላቸውን ባለሥልጣናት አስታውቀዋል። የ24 ሺህ ቤተሰብ አባላት እንደሆኑ ታውቋል። መዲናዋ ናይሮቢ ከባድ ጉዳት የታየባት ሆናለች። ከሟቾቹ ውስጥ 32 የሚሆኑት የከተማዋ ነዋሪዎች ናቸው። ከ16 ሺህ በላይ ቤተሰቦችም ተፈናቅለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ቶጎ የፓርላማ ምርጫ ልታደርግ ነው አጨቃጫቂ የነበረውን የህገ መንግስት ማሻሻያ ተከትሎ ቶጎን ነገ ሰኞ ሚያዝያ 21 2016 ዓ ም የፓርላማ ምርጫ ታደርጋለች። ህገ መንግስታዊ ማሻሻያው ፕሬዚዳንት ፎኛ ሲምቤ ለረጅም ዘመን ቤተሰባቸው ይዞ የነበረውን አገዛዝ የሚያራዝም ነው ሲሉ ተቃዋሚዎች ይከሳሉ። ለ20 ዓመታት በስልጣን ላይ የቆዩት ፎኛ ሲምቤ ስልጣኑን የተረከቡት ከአባታቸው ኛሲምቤ እያደማ ነው። አባታቸው ለ40 ዓመታት ለሚጠጋ ዘመን ቶጎን ገዝተዋል። የህገ መንግስታዊ ማሻሻያው ምዕራብ አፍሪካዊቷን አገር በአንድ ቤተሰብ ቁጥጥር ስር እንድትቀጥል ያደርጋል ሲሉ ተቺዎች ይናገራሉ። በማሻሻያው መሰረት ፕሬዝደንቱ በህዝቡ ሳይሆን በፓርላማው ይመረጣል። የአብላጫ ድምፅ ያለው ፓርቲ መሪ የሚኒስትሮች ምክር ቤት ፕሬዝደንት ሲሆን፣ ዋናው ስልጣንም የዚሁ ምክር ቤት ይሆናል ተብሏል። ገዢው ፓርቲ ዩኒየን ፎር ዘ ሪፐብሊክ በሰኞው ምርጫ አሸናፊ ከሆነ ኛሲምቤ ስልጣናቸውን እንደተቆናጠጡ ይቀጥላሉ ተብሏል። በማሻሻያው መሰረትም የስልጣን ዘመን ገደቡ አይመለከታቸውም። በመጨረሻም በጋዛ ተኩስ ማቆም ላይ እንዲደረስና በሐማስ የተያዙ ታጋቾች እንዲለቀቁ ለማስቻል ዲፕሎማሲያዊ ጥረቱ ዛሬ እሁድ እየቀጠለ ባለበትም ወቅት እስራኤል በግዛቲቱ ላይ የምታካሄደውን የአየር ድብደባ ቀጥላለች። በሐማስ የተያዙ ሁለት ታጋቾችን ያሳያል የተባለ ቪዲዮ መለቀቁን ተከትሎ በእስራኤል ቁጣዋ ይሏል። ተቃዋሚ ሰልፈኞች ጠቅላይ ሚኒስትር ቤንጃሚን ነታንያሁ ስምምነት ላይ እንዲደርሱ ግፊት በማድረግ ላይ ናቸው። በጋዛ የሚታየውን ሰብአዊ ሁኔታን በተመለከተ ዓለም አቀፍ ተቃውሞ እንደቀጠለ ነው። እስራኤል በምድር ራፋን የምትወር ከሆነ ሰብአዊ ቀውሱ እንደሚከፋ እና ብዛት ያላቸው ሲቪሎች ሕይወታቸውን እንደሚያጡ የዓለም ሀገራት መሪዎችና የእርዳታ ድርጅቶች በማስጠንቀቅ ላይ ናቸው። ይህ በእንዲህ እንዳለ የፈረንሳይ የውጭ ጉዳይ ሚኒስትር ስቴፋን ሴጁኔ ዛሬ ሌባኖስ ገብተዋል። በእስራኤልና በሌባኖስ ድንበር መካከል ያለው ግጭት እንዲረግብ ጥሪ ለማድረግ ነው ተብሏል። የሌባኖሱ ታጣቂ ቡድን ሄዝቦላ በየቀኑ በሚባል ደረጃ ከእስራኤል ኃይሎች ጋር የከባድ መሳሪያ ተኩስ ልውውጥ በማድረግ ላይ ነው። የፍልስጤማውያኑ ፕሬዚደንት መሐሙድ ሐባስ እስራኤል ራፋን ከመውረድ እንድታስቆም ዛሬ እሁድ አሜሪካንን ተማጽነዋል። እስራኤል በራፋ ወረራውን የምትፈጽም ከሆነ በፍልስጤማውያኑ ታሪክ ከባድ እልቂት ይሆናል ብለዋል ሀባስ። ሐማስ ከዚህ በፊት ቋሚ የተኩስ ማቆም እንዲደረግ ቢጠይቅም እስራኤል ሳትቀበለው ቀርታለች። አክሲዮስ የተሰኘው የዜና አውታር ሁለት የእስራኤል ባለሥልጣናትን ጠቅሶ ዛሬ እንደዘገበው ታጋቾች ከተለቀቁ በኋላ በጋዛ ዘላቂ ጸጥታ እንዲኖር እስራኤል ሀሳብ አቅርባለች። ጦርነቱ ከጀመረ ወዲህ እስራኤል ተኩስ ለማቆም ፍንጭ ስትሰጥ የመጀመሪያው ነው ተብሏል። ክቡራትና ክቡራን ለምሽቱ ያስኩስ ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ ጋብዛለሁ። ዜናውን ያሰማዎችን ግደወልነኝ። መልካም ምሽት። እሁድ፣ ሚያዚያ 20 2016 ዓ ም በድጋሚ ጤና ስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደንን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም

ከምሽቱ እንግዶቻችን አንዱ ገጣሚ ቸርነት ወልደ ሚካኤል በገዛ እንደ በቱ ባነብበልን የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል። ቀዳሚዋን ስልት እናስከትል። የዛሬ 25 ዓመት የትምህርት ዕድል ለማያገኙ ልጆች መማሪያ ከአዲስ አበባ ወጣ ብላ በምትገኘው በአሌልቱ ያቋቋመችው ትምህርት ቤት በየዓመቱ የተቀበላቸውን በሺዎች የሚቆጠሩ ታዳጊዎች ለፍሬ አብቅቷል። ከዓመታት በፊት እንግዳችን በነበረችበት ወቅት ባጫወተችን የበጎ አድራጎት ድርጅቷ አማካይነት ስለምታከናውናቸው ስራዎች በሞዴልነት ሙያ ያከናወነችውን ተከትሎ ስላቋቋመችው የፋሽን ዲዛይን ኩባንያና እንዲሁም የአፍሪካ የፋሽን ዲዛይን ኢንዱስትሪ እንዲበለጽግና በዓለም የፋሽን ዲዛይን መድረክ ተገቢውን ስፍራ እንዲያገኝ ስለምታደርገው ጥረት ታጫውተናለች። አና ጌታ ነህ በቅድሚያ ለጊዜሽ እናመሰግናለን። እንኳን ደህና መጣሽ። እንደምን ዋላችሁ? ግሪቲንግ ፍሮም አዲስ። በፕሮግራማችሁ ስለጋበዛችሁ በጣም አመሰግናችኋለሁ። እኛም በጣም እናመሰግናለን። አነ የፋሲካ በዓልም እየደረሰ ነው። ከወዲሁ መልካም በዓል እንዲሆንልሽ እንመኛለን። አመሰግናለም። ለእናንተም መልካም በዓል። እና እናመሰግናለን። አና የዛሬ ሀያ አምስት ዓመት ያቋቋምሽው ትምህርት ቤት እንግዲህ በሺዎች የሚቆጠሩ ተማሪዎችን አፍርቷል። ረጅም መንገድ ተጉዟል። የተለየ ልምድ የተለየ ሁኔታ ውስጥም የማለፍ እድል የገጠመሽ ይመስለኛል። ለመሆኑ ከሀያ አምስት ዓመት በኋላ አሌልቹ የሚገኘው ኢሲኤፍ የህፃናት ተቋም የተሰኘው ትምህርት ቤትሽ በምን ደረጃ ላይ ይገኛል? አጠቃላይ ሁኔታውስ ምን ይመስላል? ተማሪዎችሽ፣ የትምህርቱ ሁኔታ ሌሎች ተያይዘው የሚታዩ በአካባቢው ሁኔታ ላይ አዎንታዊ ተጽዕኖ ያሳደሩ እንቅስቃሴዎችን ጨምሮ ብታስረጅ ነው። ለጥያቄያቸው አመሰግናለሁ። ያው ሀያ አምስት ዓመት በጣም ረጅም ጊዜ ነው። እኔም አንዳንዴ እንደ ህልም አድርጎ ነው የሚታየኝ፣ ምክንያቱም በቃ ትላንት ነው እንደጀመር ነው አድርጌ ነው አንዳንዴ ማስታውሰው እና ያው በጣም ብዙ መንገድ ሄደናል። በጣም ደስ የሚል ቦታ ላይ ነው ያለ። ነው እግዚአብሔር ይመስገን፣ ፈተናውንም አልፈናል። ብዙም ጥሩ ነገሮችን፣ በጣም ትልልቅ ነገሮች ለማድረግም ችለናል። በዛን ጊዜ በነበረኝ ህልም እዚህ ድረስ ይደርሳል ሀያ አምስት ዓመት ኋላ ብሎ መቼስያውን ህልም ነበረና ዛሬ ያ ህልሙ ተሳክቶ በጥሩ መንገድ ላይ ያለ ነው። ተማሪዎችም በኛ ፕሮግራም ጨርሶን ብዙ ቦታ ደርሰዋል። አዳዲሶችም እየተቀበል ነው በየዓመቱም። ስለዚህ እየቀጠለ ነው እና ለኮሚኒቲውም፣ ለአካባቢው፣ ለተማሪዎችም ለእኔም ትልቅ ደስታ እና ስኬት ነው ብዬ ነው። እንግዲህ በዚህ ጉዞ ላይም ብዙ ነገርም ከዚህም የተማርነውንም ይዘንም ብዙ ነገር ለማድረግም ጥዶች አሉ እና በጣም ትልቅ ስራ እየሰራሽ ነው ያለሽው እንግዲህ አሉላት እዚህ ለህ እንደሆነ ይህንን ትምህርት ቤት ልታቋቁም የህፃናት ትምህርት ቤት ልታቋቁም ገና ሀሳቡ ሲጠነሰስ በእኛ ዝግጅት አነጋግረናት ነበረ። እሷን እና እዚህ ያለችውን ዳይሬክተሯን እና ሀያ አምስት ዓመት እውነትን በጣም ረጅም ጊዜ ነው። እስኪ በልጆቹ ላይ ያመጣውን ውጤት የደረሱበትን ደረጃ ቤተሰቦች ጋር እያበረከተውን አስተዋጽኦ እየጠቀሽ ግለጪልን እስኪ ተማሪዎች ያው ዓመቱ አዳዲስ ተማሪዎች ነው የምንቀበለው። ለሀያ አምስት ዓመት ሳያቋርጥ በልዩ ልዩ ምክንያትም ችግርም ቢኖርም አንዴ ሳናቋርጥ በየዓመቱ በየክላሱም አርባ አርባ ተማሪ ከኪንደጋድን ጀምሮ እስከ ስምንተኛ ድረስ ነው የምናስተምረው። ከስምንተኛ በኋላ ደግሞ ወደ ሃይስኩል እዛው አሌቱ ከተማ ውስጥ ሃይ ስኩል ተምረው ታካስፈልጋቸውም የእኛን እርዳታ ሳያቆም በዩኒፎርምም ሆነ በትምህርት ሰፕላይም ሆነም በምግብም ሆነም በክሊኒክም በሚያስፈልግ ነገር እርዳታም እያደረግን ሃይስኩላቸውን ጨርሰው ደግሞ ወደ ዩኒቨርሲቲ ወይ ወደ ቮኬሽናል በሚፈልጉበት አቅጣጫ ለመሄድም እየረዳናቸውም አምስትን ዓመት አሳልፈናል። እንግዲህ እንደ ስፔሻል ባች አድርገን የምናየው ምክንያቱም የመጀመሪያ ባቹ ያው ምሳሌ መሆን የሚችሉ ናቸው። ከነሱ ቀጥሎ የሚመጡት ና እነሱ አሁን ግራጁዌት ሲያደርጉ አብዛኛዎቹ ዩኒቨርሲቲ ገብተው ከሰባ አምስት ፐርሰንት በላይ በኦነር እንግዲህ በከፍተኛ ነጥብ ተወዳድረው በማትሪክም በሚኒስትሪም ከዛ በኋላ ወደ ዩኒቨርሲቲም ገብተውም እና በቃ ከመጀመሪያ ባች ጀምሮ ነው እንግዲህ የተወሰኑ እየተመለሱ በቃ አሌልቱም ትምህርት ቤቱንም እኛም ድርሻችን መርዳትም አለብን፣ የኛም አሻራ መተው አለብን እንደ አድ ካድግ ኋላ ተመልሰን እናስተምር ብሎ በራሳቸው ፍላጎት መመለስ ጀመሩ፣ ከመጀመሪያ ባች ጀምሮ እና ከዛ ኋላም ቀጥሏል። ዛሬ ሀያ ፐርሰንት ሀያ በመቶ የእኛ አስተማሪዎች የእኛ ተማሪዎች የነበሩ ናቸው። እና ይሄ በጣም ትልቅ ለእኛ ትልቅ ደስታ ነው ምክንያቱም ያው እነሱም ራሳቸውም ለራሳቸውም ደግሞ በጣም ጥሩ ነው። ተመልሶ ዛሬ ትምህርት ቤቱንም መርዳት መቻላቸው ደግሞ እዛም ደግሞ ስላደጉም ደግሞ ያውቃሉ ምን ያህል እነሱም እንደተረዱም እና ከዚህም ቀጥሎ ደግሞ ያሉትን ልጆቹ መረዳት የምንችሉም ተቀጣይነት እና ያው ትምህርት ቤታችን ትንሽ ለየት የሚያደርገው ማለት የምችለው ያው ከመጀመሪያው ትምህርት ሚኒስቴር ስር ባለው ክሪክለም እየተከተልም በተጨማሪ ብዙ አክቲቪቲዎች እንጨምር ነበር እንደ ክላቦች በተለይ በአርት ዙሪያ በተለይ በ በቃ ድራማ፣ በሙዚቃ፣ በስፖርት፣ በእንደዚያ፣ በኤንቫይሮመንት በእንደዚህ አይነት ዙሪያዎች ብዙ ክላቦችን ኢንትሮዲውስ አድርገን ነበር ከመጀመሪያ ጀምሮ፣ እና ይሄ በጣም የረዳቸው ዛሬ እንግዲህ ወደ ኋላ ስናይ ምክንያቱም ኤክስፖዝ አረጋቸው። ለእርሻም የራሳችን ያው እርሻም እና መሬት እንትን ስላለን ማለት ህልም ምንም ሰ ኦቶኖመስ ለመሆንም በተቻለ መጠን የራሳችን እርሻም የራሳችንም ላሞችም እንትንም ስላለን በዛ ዙሪያ በጣም ኤክስፖዝ ሆነዋል ልጆቹ እና በጣም የረዳቸው ብዙ ነገር ሰፋ ብሎ ለማሰብም ራሳቸውም ችሎም ልዩ ልዩ አይነት ሙያዎችም ለመስራትም ችለዋል። ከዛ ውጭም ደግሞ ያው በጣም ተጣጣሪ ናቸው። ሴቶችም ወንዶችም በሀምሳ ሀምሳ ፐርሰንት ነው የምንቀበለው። ሴቶችም በተለይ እኩል ነው በቃ በትምህርትም ሆነም በስፖርትም ሆነም በሌላም አክቲቪቲዎችም እኩል ነው ከወንዶች ጋር አንድ ላይ ፓርቲስፔት የሚያደርጉትም ኮምፒውት የሚያደርጉትም እና፣ ይህም ትልቅ እርዳታ አድርጎላቸዋል ብለን ነው የምናየው ዛሬ ወንድም እህት ብለው አንድ ላይ ተፋቅረው ተደስተው ተረዳድተው ላምና ማሉም ግራጅዌትም ካረጉ ኋላም ትልቅ ግሩፕ ፈጥረዋል። በፌስቡክም፣ በሌላም፣ በሶሻል ሚዲያም ይገናኛሉ። የወለዱም አሉ። ሌላ ሀገርም ስኮላርሽፕ አግኝተው ሄዱ አሉ። የራሳቸው ስራ የሚሰሩም አሉ። እዛው አካባቢ ውስጥም ቀርተው ደግሞ ቢዝነስ ውስጥ ጀምረዋል። የመጀመሪያ ኢንተርኔት ካፌ ካፌ በእኛ ተማሪ ግራጅዌት ነው የመጀመሪያው እንደዚህ ስቴሽን ሚሽነሪ እንደዚህ አይነት በቃ ልዩ ልዩ አይነት አክቲቪቲዎች በጣም አክቲቭሊ ይሰራሉ። ከዛም በተጨማሪ ደግሞ በቃ እኔንም ዛሬ የሚመክሩኝ እነሱ ናቸው። አድገውም እኔን አንድ ላይ ምንድነው እኛ አንድ ላይ መስራት ልብድና ያ ኦነርሽፕ በቃ ኢሲኤፍ አንቺ ብቻ አይደለሽም እንትን ማለት አ እኛም አንድ ላይ አጠገብ ሆነን ቦርዱም እየሰራ ነው ውጪ ኢንተርናሽናልም ሰፖርትም እያገኘንም እኛ ብቻ እዚህ እንትን ማለት የለም እኛም እንመሳተፍ አለብን ብሎ በጣም ነው የሚያበረታቱ። ስለዚህ ለእኔም በጣም ደስ ብ ብዙ ከዚህም ደግሞ ሌላ ትምህርት ቤቶችም ለመክፈትም ይሄንኑ ትምህርት ቤቱም ለማሳደግ ብዙ እቅዶች አለን። ደግሞ ይሳካል ብዬም ተስፋ አደርጋለሁ። ያው ደግሞ ምክንያቱም ያለን ሰፖርት ሲስተም በጣም ትልቅ ነው ማለት እንችላለን። በጣም ረጅም የተሳካ መንገድ ነው የተጓሹ ራሳቸው መልሰው የሚሳተፉበት ደረጃ መድረሱም በእርግጥ ያስደስታል። ማህበረሰብም ሊበለጽግ፣ ሊያድግ የሚችለው ያን አይነት ኃላፊነት መውሰድ ሲችል ነው እና የሚያበረታታ ይመስላል። እንደው የትምህርት ቤቱን ጉዳይ ለጊዜው ገታ አድርገን በሙያሽም ሌሎች ስራዎች ትሰሪያለሽ፣ በፋሽን ዲዛይኑ የነቃ ተሳትፏለሽ። የዲዛይን ስራዎችን በሀገር ውስጥ ትሰሪያለሽ። ይልቁንም ደግሞ በአፍሪቃ የፋሽን ዲዛይን እንዲያድግና ኢንዱስትሪው በዓለም የፋሽን ኢንዱስትሪ መድረክ ቦታ እንዲያገኝ ግፊት ከሚያደርጉ ጥረት ከሚያደርጉ ሰዎች አንዷ እንደምሆንሽ እስኪ ደግሞ እንደው በመጠኑ ስለሷ አጫዎቼን። በአፍሪቃ ደረጃም በሀገር ውስጥም በኢትዮጵያ ደረጃም የፋሽን ኢንዱስትሪው ምን ያህል እያደገ ነው? እነኚህ ጥረቶች የቱን ያህል ፍሬያማ እየሆኑ ነው? ለእኔ በጣም የተያያዘ ነው ከኢሲፍ ህጣናት ተቋምና ከአፍሪካ ሞዛይክ ለእኔ የተያያዘ ነገር ነው። ምክንያቱም ያው አፍሪካም ኢትዮጵያም አገሬን ወዳለ አህጉሪ ወዳለው እና ብዙ ምድል አግኝቼ ውጭ ብኖርም ያው ተመልሶ አንድ ነገር አደርጋለሁ። ከመምጣቴ በፊትም ብዙ ነገሮች ለማድረግም እቅዶች ነበሩኝ እና ያው ፋሽን ኢንዱስትሪ ዛሬ እንግዲህ አምስት ዓመት በላይ ሰርቼበት በፊት አይቸው ብዙ ነገር ነው ለእኔ እድሉን እያለን ለምንድን ነው የአፍሪካን ኢንዱስትሪ ፋሽን ኢንዱስትሪ ማደግ አልቻለው የሚለው ጥያቄ በቃ ከድሮ ጀምሮ ራሴን ብዙ ጠይቅ ነበር። ምክንያቱም ጥሬ እቃዎች አሉ ብዙ ኦፖርቹኒቲ ሊኖር ይችላል እና ለምንድን ነው ወደፊት ያልሄድንበት እና ያው ተመልሽ እዚህ ራሴው እየኖርኩ እየሰራሁ ያየሁኝ ይበልጥ ኢምፓክት ማድረግ ይችላለ በማለት ነው ያው ተመልሼ በፋሽን ኢንዱስትሪ ውስጥ ያው ፉል ታይም መስራት የጀመርኩት እና ጥሩ ጊዜ ነው ማለት የምችለው፣ ያው ብዙ ወጣቶች ወደ ፋሽን ኢንዱስትሪ መግባት ኢንትረስት እያሳዩ ነው። በዩኒቨርሲቲ ሌቭልም እየተሰጠ ነው በዲግሪ ሌቭል ጥሩ ጥሩ ፕሮግራሞች በፕራይቬትም ፋሽን ትምህርት ቤቶችም ተከፍተዋል እና ብዙ እድሎች አሉ ዛሬ። በፋሽን ኢንዱስትሪ ውስጥ ለመግባት ግን በቂ አይደለም። ለምክንያቱም ከዛም በላይ መስራት አለብን። በቢዝነስ ሰንስ ብናየውም የፋሽን ኢንዱስትሪ በጣም ለሀገሩም ለኢኮኖሚውም ለወጣቶችም በጣም ስራ መፍጠር የሚችል ኢንዱስትሪ ነው። ምክንያቱም በጣም ረጅም የሆነ ቫሉ ቼን አለው። በጣም ረጅም የሆነ ኦፖርቹኒቲ መስጠት የሚችሉ ስራዎች አሉ እና ከጥጥ ፋርመሮች ጀምሮ እስከ ፋሽን ዲዛይን እስከ ቡቲክ እስከ በዛ መሀል ደግሞ ሸማኖች አሉ። በዛ መሀል የእጅ ስራ የሚሰሩ አሉ፣ መሽን ኦፐሬተሮች አሉ፣ የሚቆርጡ አሉ፣ ፓተን የሚሰሩ አሉ ቡቲክ ግራን የሚያደርጉ አሉ። ፎቶግራፍ የሚያነሱ ሰው አሉ። ሞዴሎች አሉ። የሚያስተዋውቁ ሜካፕ አርቲስቶች አሉ። እንደዚህ ሲባል በጣም ሰፊ ኢንዱስትሪ ነው እና በዛ ዙሪያ ላይ ብዙ መሰራት የሚችል ነው። እንግዲህ ያው አሁን ባለንበት አፍሪካ ሞዜክ ያው እዚ ኢትዮጵያ ሬጅስትሬድ ሆኖ እንደ ቢዝነስ ያው እንደ ፒኤልሲ በልዩ ልዩ ኤሪያዎች እየተሳተፍን ነው። መድረኮች ልዩ ልዩ ትልቅ ትልቅ መድረኮች ኦርጋናይዝ እያደረግን ነው በፌስቲቫልም በፖፕ አፕም ቢውቲኮችም ያው ልዩ ልዩ ብራንዶችም ኬሪ ያደረግን ከዛም ውጭም ደግሞ አሁን ሽመና በቅርቡ ጀምረናል። ሽመናን እንዴት ነው ሞደርናይዝ ማድረግ የምንችለው? እንዴት ነው ማሳደግ የምንችለው? የሽመና ኢንዱስትሪ ባህላችን በጣም የሚለየው ከሌላ ዓለም በሙሉ ያለን ሀብት ነው ይሄ የሽመና ትራዲሽናችን እና እሱን እንዴት ነው ፕሬዘርቭ ማድረግ የምንችለው? እሱ እንዴት ነው ማሳደግ የምንችለው? እንዴት ነው ደግሞ በዛም ደግሞ የሚሰሩትንም እንዴት ነው ስራውን ለቀው ወደ ሌላ ስራ እንዳይሄዱ እነሱን ከኛ ኩል አንድ ላይ እንዴት ነው ኢንዱስትሪውን ማደግ ሁላችንም ወን ወን በሚሆን ሁኔታ ላይ ማሳደግ የምንችለው። በቆዳም ዙሪያም ያው በጣም ቆንጆ ቆዳ አለን። ሎከሊ ያ እንዴት ነው ቫሊዩ አድ ተደርጎ በዲዛይን ተለውጦ ለሎካልም ለኢንተርናሽናል ማርኬት ማቅረብ የምንችለው። እንደዚህ የሚሉትን ነገሮች ላይ ነው የምንሰራው። ፋሽን ኢንኪቤተር ፕሮግራምም ጀምረናል የዛሬ አምስት ዓመት። ያው እንደዚህ ወጣቶች በፋሽን ኢንዱስትሪ ላይ ጎበዝ የሆኑትን መርጠን በእኛ ዲዛይን ሴንተር ውስጥ አንድ ላይ ኢንክቤት የአንድ ዓመት ኢንኪቤተር ፕሮግራም አለን። በፓርት ታይም ፍለክሲብል የሆነ ፕሮግራም ዲቨሎፕ አድርገን ወደ ስራ አለም ውስጥ ከትምህርት ቤት ወጥተው ወደ ስራ አለም ውስጥ ለመግባት የሚያስፈልጓቸውን ቱሎች፣ የቢዝነስ ሳይዱን ለማወቅም ስኪልዛቸውን እንዴት ነው አፕግሬድ ማድረግ የሚችሉት፣ እንዴት ነው ኔትወርክ ማድረግ የሚችሉት እንዴት ነው ስኬላብ ማድረግ የምችል የሚሉትን በወርክሾፖች እና በልዩ ልዩ አይነት አክቲቪቲዝ ኦርጋናይዝ እያደረግን ያው እንግዲህ አምስት አመት ኦርጋናይዝ እያደረግን ነው። ያው በተቻለ መጠን የትኑ ችግር ያለው ዲስኢንዱስትሪ ማደግ የማይችልበት ያለውን ነገሮችን እየተዋየንም ከሌሎችም ዲዛይነሮችም ጋርም እንደዚሁም ከሌላ ኦርጋኒዜሽኖችም ጋር እያየን አንድ ላይ ማሳደግ የምንችልበትን መንገድ ምንድን ነው የሚለውን ነገር ያው ቀን በቀን ራሴ የምጠይቀው ነው ምክንያቱም የውጭ ስኖርም በፋሽን ኢንዱስትሪ የምትተርም ብዙ ምድል ነበረ አይነት ጣሊያን ሀገርም ፈረንሳይ ሀገርም፣ ትልልቅ ለንደንም፣ ኒውዮርክም፣ ቶኪዮም ትልልቅ ኢንዱስትሪ ውስጥ ትልልቅ ፋሽን ዊክ ውስጥ ለመስራት እድል ስለነበር ብዙ ነገር ለማየት ችያለሁ። እና እነዛ ነገሮች እነሱ ለምንድኖ የኛ ከኛ የተለየው ይበልጥ ክሬቲቪቲ ከኛ ኖሮ ነው አይደለም። ክሬቲቪቲ ምንም ላክ አያደርግም፣ ምንም አይጎለንም ግን ኦፖርቹኒቲስ ነው የተወሰነ ኦፖርቹኒቲ እነሱ ሰፖርት ያገኙበታል። የትምህርት ቤት ሌቭላቸው ሜይ ቢ አድቫንስ ሲሆን ያላቸው ኢኩፕመንት ከኛ ያለ ተሻለ ሊሆን ይችላል። ጥሬ እቃዎቹን ለማግኘት አክሰሱ እኛ ያለን ቻለንጅ ሌሎቹ ላይ ላይኖራቸው ይችላል እና እነዚያን ነገር ነጥቦቹን በደንብ ቀረብ ብለን ብናያቸው እንዴት ነው በተሻለ መንገድ ኢንዱስትሪ ማድረግ የሚችለው እና ያው ቢዝነስም ቢኖረኝም ፒኤልሲ ቢኖረኝም እኔም እንደ ቢዝነስ በአይሶሌሽን ማደግ አልችልም። አይደለም ማደግ የምችለው ሁሉም እንደ ኢንዱስትሪ ሲያድግ ነው። ተሻለ ጥሬ ጋር ከተገኘ ለሁላችን ጥሩ ነው። የተሻለ ትምህርት ቤቶች ከሆኑ ሁላችንም ያስፈልገናል። ፓተርን ሜኪንግ ያስፈልጋል፣ የሚቆርጥ ኳሊቲ ኮንትሮል ያደግ ያስፈልጋል፣ መሽን ኦፐሬቶች ያስፈልጋል። ስለዚህ ትምህርት ቤቶች የተሻሻሉ ከሄዱ ለሁላችን ዊን ዊን ነው እና እኔም ያው ዋናው ስራዬ እንደ ፋሽን ዲዛይነር ነው አሁን የራሴን ኮሌክሽን በአፍሪካን ሞዛይክ ዲቨሎፕ አደርጋለሁ። ደግሞ ዋናው ፎክስም ሜድን ኢትዮጵያ ባለን ሀብት ባለን ሮ ጥሬ እቃዎችን መስራት የምንችለው ነገር ለሌላ አለም ማቅረብ ነው። ምክንያቱም ከዚህ በፊት ከሌላ አለም የመጡ የእኛን ጥሬ እቃ ወስደው ቫሊ አዳርጎ ለእኛ ነበር የሚሸቱት፣ እና አሁን እንዴት እኛ ራሳችን ያለን የራሳችንም ጥሬ እቃ የራሳችን ዲቨሎፕ አድርገን ለኢንተርናሽናል ኮሚኒቲዝ ይላለው በኢኮመርስ ደሞ ግሎባል ማርኬት አሁን አክሰስ በፊት ያልነበረ አሁን እንደ ልብ ሁሉም ሰው አክሰስ ማድረግ የሚችልበት ጊዜ ላይ ነው ያለ ነው እና እነሱንም ፕላትፎርሞች ተጠቅመን ማሳደግ የምንችልበት ላይ ነው። ሶ በጣም ኤክሳይቲንግ ጊዜ ነው እንደ አፍሪካን ዲዛይነር ያው እንደ ኢትዮጵያዊ ዲዛይነር ሌሎችም አፍሪካ ሀገሮችም ያሉትን ተመሳሳይ ነው። ቻለጅ ግን ዛሬ በጣም ኦፖርቹኒቲ ያለን ከዛሬ አስር አስራ አምስት ሀያ አመት በፊት ምክንያቱም ያው ማርኬቱ ተከፍቷል፣ እናውቃለን አዌርነን። ኢንተርናሽናል ኮሚኒቲ ደግሞ ይበልጥ ኮንሽስ ሆኗል። ማስ ፕሮዳክሽን፣ ይሄ ፋስት ፋሽን የሚባለው ነገር ሁሉ ጊዜው አልፏል። አሁን ስናየው ወደኋላ ሄደን ያው የነበረው ኢምፓክት ኢንቫይሮንመንቱ ላይ ሆነ በብዙ ነገሮችም የነበረው ኢምፓክት በጣም ጉዳተኛ ስለነበረ እኛ ያንን ሁሉ አድረስ ካደረግን በተሻለ መንገድ ፕሮዳክቶቻችን ለማርኬቱ ማቅረብ እንችላለን። ስለዚህ ጥሩ ጊዜ ነው። ያው ስራ የለም አለለም፣ ስራው ከባድ ነው፣ ግን ጥሩ ጊዜ ነው አሁን ፋሽን ውስጥ መስራትና ያው ኤክስፔሪንስ ይዤ ስለመጣሁኝ የተወሰነ ያህል ያንን ደግሞ ሼር ማድረጉ ደግሞ ትልቅ ደስታ ይሰጠኛል። ደግሞ ያለውን ችግር ደግሞ እኩል ተካፍሎ አንድ ላይ እዚሁ አንድ ላይ እየኖርን ችግሩን አንድ ላይ እየተካፈልን ነው መስራቱ ደግሞ ትልቅ ደስታ ነው የሚሰጠኝ። ምክንያቱም ያው አንዳንዴ ከሩቅ ሆኖ መስራት እና እዚህ ሆኖ መስራቱ ትልቅ ልዩነት አለ። ቀን በቀን ማሳለፈን ችግር እንግዲህ ሌሎቹ ከደዋላ ያሉት ያንን አስር ሀያ ጊዜ ነው እንግዲህ፣ እጥፍ ነው የነሱም የሚላቸው። ገና ስትጀምር ያለው ቻለንጅ ብዙ ስለሆነው አና ምን ምንድን ነው የምታመርቻቸው በአንቺ ዲዛይን የሚሰሩ እንደ ዋና ዋናዎች ምርቶች ምንድን ናቸው የሴቶች ልብስ እናመርታለን የወንዶች ልብስ እናመርታለን የልጆች ልብስ እናመርታለን ለቤት ደግሞ ሶፍት ፈርኒሽንግ የምንል ለምሳሌ እንደ መጋረዣ፣ እንደ ትራስ ልብሶች፣ እንደ ጠረጴዛ ልብስ፣ እንደ ፎጣዎች ይሄ ለኢንቴሪየር የሚሆኑም እናመርታለን። ፋስት ፋሽን አይደለም፣ ስለዚህ ብዙ በአንድ አናመርትም። ማርኬትም የተከተልን ነው የምናመርተው። ዲዛይን ፎከሳችን ምንድን ነው ከሎከሊ አፍሪካ ውስጥ ከሚገኙ ጨርቆች፣ ከኢትዮጵያም ከሌላም አፍሪካዎች ሀገሮችም የዲዛይን ስቴቲክም ደግሞ ዝም ብሎ ትሬንዱን ለመከተል ብቻ ሳይሆን የአፍሪከን ታች ያለበት የአፍሪከን ኢንስፒሬሽን ያለበት ናቸው። ልብሶችም ዲዛይንም የማደርገው አንድ ሱቅ አለን። ሁለተኛ ሱቅ መከፈትን ነው፣ አሁን በቅርቡ እንከፍታለን። አፍሪካን ሞዛይክ ዶት ኮም አቬይላብል ነው ለኢንተርናሽናል ማርኬት። ጥሩ እየሄደልን ነው እና ያው ጥሩ ጥሩ የሚሆነው ያው ኢኮመርስ ፕላትፎርሙ የራሳችን ብቻ ፕሮዳክት ብቻ አይደለም የምናደርገው ሌሎችም ዲዛይነሮችም በዛ ፕላትፎርም ላይም ፕሮዳክታቸውን ማቅረብ እንዲችሉም አመቻችተናል። ስለዚህ አሁን ለጊዜው አምስት ስድስት ዲዛይነሮች አሉ። በሁሉም በደንብ እናውቃቸው ናቸው፣ ጎበዞች ናቸው። የእኛን ኢንኩቤተር ፕሮግራምም አልፈዋል። በጣም ብዙ እድገት አይተናል። እነሱም ደግሞ ፕላትፎርሙ ላይ አሉ። ከዚህም በላይ ደግሞ እንዲያድግም ሌሎችም በየጊዜው ለመጨመርም ነው ሀሳባችን። ድሮ የነበረው በሱቆች ነው ማከፋፈል። በመሀል ብዙ መድመን አለ እንደምታውቁት እና ያ ብዙ ይጎዱ ነበር ፋሽን ሀውሶች። አሁን ግን በኢንተርኔት በኢኮሜርስ ቀጥታ ለማርኬቱ ማቅረብ እንችላለን። ዌብሳይት አለን። በዛ መጨማሪ ደግሞ ዩኒፎርም ውስጥም ገብተናል ያው ያሉት ትልልቅ ሆቴሎች የተከፈቱ ናቸው። ከዚህ በፊት ወይ ዱባይ፣ ወይ ኬንያ፣ ወይ ደቡብ አፍሪካ ነበር የሚያሰሩት ዩኒፎርማቸውን። እንደምንኛ ማን አንሞክርም ብለን በዛው ገባርበት ብዙ ትልልቅ ሆቴሎችም ዩኒፎርም ያቀርብ ነው ዴሊቨር ማድረግ የምንችለው ሁሉም ሀገር ውስጥ ተሰርቶ ለኛም ትልቅ አዲስ ኦፖርቹኒቲ ነው። ጥሩ ስራ አለ። ያው እንግዲህ ቻለንጆዎችም ደግሞ ሶሉሽን እየፈለግን ወደፊት ይሄድ ነው። ናጌታነ ጌታ ነጋር ያደረግነው ውይይት አላበቃም። የዛሬ 25 ዓመት ይህንን ትምህርት ቤት ለመክፈት እንደምን ተነሳሳች? ቀጣይ እቅዷስ ምንድን ነው? የቤተሰብ ኃላፊነትን፣ ትምህርት ቤትንና የፋሽን ዲዛይን ድርጅትን አንድ ላይ በስኬት ለመምራት ያስቻላትስ ምን ይሆን? በሁለተኛው አጋማሽ እንመለስበታለን። የሚበዛውን ስለ ግጥምና ስለ ስለ ስዕል ጥበብ የሚደራ ወግ ነው። ቀጣዩ የመስኮቹ ባለሙያ ከሆነው ሌላው የምሽቱ እንግዳችን ጋር ነው የምናደርገው። ሰዓሊና ገጣሚ በቅርቡም ወደ ትወና መድረክ ጎራ ያለው እንግዳችን ሸርነት ወልደ ሚካኤል ነው። አሁን የገዛ ሥራዎቹንም ጨምረን ስለ ዘመኑ ጥበብና ህይወት የሚደረግ ደርዝ ያለው ወግ እናወጋለን። ሳውቃት ልብ ነበራት ቀልብ ያበጀ በሃይማኖት የታጠረ በበዓል ቦጊ ደረጀ ከእለታት አንድ ቀን ይሉንታ ስናጣ ልቧን ብፈልገው እንደኔ ዋጣው ታጥቶ ጠፊ ነው ትግሥቷ ቻይ እንደ መሬት ምረቷን ነገን ያኖራል አፏ እንደ ሕፃና እንደ በል ይጣፍጣል ይናፍቃል መቼም አትናፍቅ አትለኝ ፈልጌ ደግሞ አልናፍቅም

ክቡራትና ክቡራን አድማጮቻችን፣ ከቸርነት ጋር የሚጀምረው ቃለ ምልልስ አልተቋጨም። ተከታዩን በመጪው ፕሮግራማችን እናቀርባለን። ለአሁኑ ግን እንግዳችንን ገጣሚ ሰዓሊና ተዋናይ ቸርነት ወልደ ገብርኤልን ለጊዜው እናመሰግናለን። እግዜር ይስጥልን። አሁን ወደ አድማጮች መስኮት እንሻገርም። በቅርቡ ከዚህ ዓለም በሞት የተለዩትን የቀድሞውን እውቅ ድምፃዊ ሙሉቀን መለሰንና ታዋቂውን ሰዓሊ ጥበበ ተርፋን ሕይወትና ስራ የተዘከርንበትን የራዲዮ መጽሔት ቅንብር የተከታተላችሁ በርካታ አድማጮቻችን የላካችሁልን አስተያየቶች ደርሰውናለን። ቀንና ጥበበ ለማህበረሰባቸው ብዙ ያበረከቱ የጥበብ ፈርጦች ነበሩ። በቅርብ የሚያውቋቸውን ጋብዛችሁ በሚገባቸው ወግ አክብራችኋቸዋል። ምስጋና ይገባችኋል፣ ያሉን አዳነ የተባሉ አድማጭ ናቸው። መቼም ኖሮ ማለፍ የሰው ልጆች የሁላችንም እጣ ነው በተሰማሩበት መስክ አንዳች ፋይዳ ያለው ስራ ሰርቶ ማለፍ ግን ሕያው ያደርጋል። ሙሉ ቀንና ጥበበ ያንን ለማሳካት ችለዋል ያሉን ደግሞ ረድኤት ተቋመ የተባሉ ሌላዋ የራዲዮ መጽሔት አድማጭ ናቸው። በድሉ የተባሉ አድማጫችን ደግሞ ሁሉም ከራሱ ፍላጎትና ዝንባሌ አንጻር አንዱን ብቻ ነጥሎ በሚያቀርብበት በተለይም የሙሉቀንን ድንቅ የሙዚቃ በረከቶች ብቻ ሳይሆን የዕድሜውን አጋማሽ ያህል የኖረበትን መንፈሳዊ ሕይወቱንም በመታሰቢያ ዝግጅታችሁ ተገቢውን ቦታ ሰጥታችሁ በማስተናገዳችሁ ዛሬ ሁሉ እንዳሻው የሚያደርገውን የጋዜጠኝነት ሙያችሁን እንደ ሁል ጊዜው የሚያስጠብቅና ምሳሌ የሚሆን ማለፊያ ሥራ ነው የሠራችሁት እናመሰግናችኋለን፣ ብለውናል። አድማጮቻችንን አዳነን፣ ረድኤት ተቋምን እና በድሉን ለመልካም አስተያየቶቻችሁና ለተሳትፏችሁ እናመሰግናለን። ታዲያ አንዳንዶቻቸው አስተያየቶች በቀጥታ በግል ነውና የደረሱን፣ በጣቢያችን የኢሜይልና የስልክ መልእክት መቀበያ አድራሻዎች ለራዲዮ መጽሔት ብላችሁ ብትልኩልን የተሻለ ይሆናል። እስኪ አሁን ደግሞ ከሙሉ ቀን የቅርብ ወዳጆች አንዷ የሆነችው ዕውቋ ሰዓሌና ገጣሚ ከበደች ተክለአብ ያደረሰችንን ከዓመታት በፊት ለሙሉ ቀን የጻፈችውን ግጥም እናስከትል። ለሙሉ ቀን መለሰ። ይህንን የፍቅር ካህን ከመቅደስ ያስወጣው ማን ነው? ጽንህ ሙሉ መውደድ ይዞ መዓዛው ቤቱን ባወደው በዜማ ምስጠቱ ጥልቀት ጥላቻን ዘሩን አምክኖ የመውደድ እስ በተከለ ከኪነት ሱታፊው ማዕድ ምን ነው ራሱን ከለለ። ከማህሌቱ ውጭ ቆሞ እንዳፈረሰ ደብተራ ዜማን በዜማ ሊለውጥ በሌላ ልሳን ሊጣራ መላ ሲፈልግ አድሮ ውሎ፣ አሁኑም እሱን መረጠ፣ ቃልን ከዜማ ቀየጠ። ቀድሞም እሱ እናያረገ ቃልን ከዜማ አዋህዶ መውደድን ሰማ ያሳርገ ከበዴች ተክላ እንደ አውሮፓ አቆጣጠር ኦገስት 20 ዓ.ም። የሙልቀን መለሰን ህይወትና ስራ ለመዘከር ያሰናዳነውን ዝግጅት ተከታትላ አስተያየቷን ያደረሰችን ከሙልቀን የቅርብ ወዳጆች አንዷ ዕውቋ ገጣሚና ሳሊ ከበደች ተክላብ ከበርካታ አመታት በፊት ለሙልቀን መለሰ የጻፈችውን ግጥም ነበር ያቀረበችልን። ከበደችን እናመሰግናለን። እግዚአብሔር ይስጠለን። አድማጮች፣ አሁን ከአና ጌታነ ጋር ወደ ጀመርነው ቃለ ምልልስ ነው የምንመለሰው። በመጀመሪያው አጋማሽ እልባት ካደረግንበት እንንደረደራለን። ትምህርት ቤቱ ልመልስሽ እና እኔ የዛሬ ሀያ አምስት አመት እንግዲህ ሀያ አምስት አመት የተጀመረበት ነው። ከዛ በፊት ነው ሀሳቡ የተጠነሰሰው ብዬ አስባለሁ። ያደግሽው በተለያዩ ውጭ ሀገሮች ነው በአውሮፓ ሀገሮች ውስጥ ነው። ከዛ በኋላ አሜሪካን ሀገርም በየቦታው ብቻ በለሙት ሀገሮች ውስጥ ነው የኖርሽው እና ተመልሼ የአገሬን ልጆች የአገሬን ማህበረሰብ መርዳት አለብኝ፣ በተለይ በትምህርት የሚለው ሀሳብ እንዴት ነው በውስጥሽ ሊጠነሰስ የቻለው? እንዴት ለዚህ ስራ ቆርጬ መግባት አለብኝ ወደሚለው ሀሳብ ያመራሽው? እውነት ለመናገር ያው እኔ የተወደድኩት ውጭ ነው። ከስምንት እስከ አስራ ሁለት እድሜ በመሀል ኖሬያለሁ ግን ውጭ ተወልጄ የለመጣትና ያው መጀመሪያውን ትልቁን ምስጋና እና በጣም እድለኛም የነበርኩት ወላጆቼ ናቸው። ከልጅነት ጀምሮ ውጭም ኢትዮጵያ ከመምጣቴም በፊትም የሀገር ፍቅር የሀገር ክብር እንዲሰማን እና በቃ ከመጀመሪያውን ጀምሮ እኔ ኢትዮጵያዊ ነኝ እና ኢትዮጵያዊ በመሆኔም ትልቅ ክብር ይሰማኛል የሚለውን ነገር ከልጅነት ጀምሮ ነው እና ያ በትልቅ መንገድ ረድቶኛል። ያው ይሄ እንደዚህ አይነት ነገር ካደግን ኋላ አይደለም ከልጅነት ጀምሮ ካደግንበት ነው እንደዚህ አይነት ነገር ብዬ ነው የምገምተው። ሁሌም ከልጅነትም ጀምሮ ኢትዮጵያ ተመልሼ አንድ ነገር አድርጋለሁ ብዬም ሁሌ እቅድ ነበረ፣ ፕላን ነበረ፣ ግን መቼ፣ እንዴት፣ በምን መንገድ እንደሆነ አላውቅም ነበረ። ግን ያው በልጅነትም አባቴም እናቴም ያው በዛን ጊዜ ብዙ ለሀገር ውስጥ የነበሩ ችግሮች ቴሌቪዥን ላይ ምናምን ስናይ ያው ሁሌ ጥያቄ ጠይቅ ነበር ምክንያቱም ዓለም ሁሉ የሚያውቀው ይሄ ብቻ ነው ስለ ሀገራችን። ግን ያው ከዛም በላይ ደግሞ አገሩ ብዙ ነገር አለው ብዙ ሀብት አለው እና ስለዛ ግን አይወራም የሚለው ነገር ብዙ እንትን አስብበት ነበር። እና ያው በተለይ አባቴም ያው እንግዲህ አንቺም ስታድጊ እናንተም ስታድጉ የራሳችሁን አሻራ የራሳችሁን መንገድ ፈልጋችሁ ውጭ የማያውቀውን ታሪክም መናገር አለባችሁ። እነሱ ላያውቁ ይችላሉ። እነሱም ሁሉም አፍሪካ አልሄደም እንግዲህ ያው ሚዲያ ላይ የሚታየው ነገሮች ሁሉ ፖዚቲቭ አልነበሩ። ስለዚህ ያንንና አስተዳደግም አንድ ላይም ሲሆን ነው እንግዲህ ግን መቼ ነው እንዴት ነው ማድረግ የሚለው ነገር በፍጹም ላይ በዛን እድሜ አላሰብኩትም ነበረ በልጅነቴ ከዛ በኋላ ነው እንግዲህ ወደ ሞድሊንግ ስገባ በልጅነቴ ድል አገኘ ሆኝ ብዙ ነገር ለመስራት ፋይናንሽል ኢንዲፐንደንት ሆኛም ትራቭል ለማድረግም እና የዛን ጊዜ ላይ ነው ለምን ለምን ልጠብቅ? ለምን አሁን አላደርገውም? ጥሩ ሁኔታ ላይ ነኝ። ለምን ይሄን እድል ይሄን ፕላትፎርም አልጠቀምም? አሁን ለሌሎች ከዚህ ይበልጥ ደስታን ፉልፊልመንት፣ እና ይበልጥ ኢምፓክት ማድረግ የምችልበት መንገድ ካለ ለምን አልጠቀመውም በማለት ነው ያው ፋሽን ኢንዱስትሪ ኦርጋናይዝ ማድረግ የጀመረው አፍሪካ ሙዚቃ መጀመሪያ ስንጀምር እኮ በፋንድሬዚንግ ነበር የጀመር ነው ያው ገንዘብ ለመሰብሰብ እና ችግር ድርቁ ያለውን የነበረውን ችግሮችን ማሳየት ሳይሆን፣ በፖዚቲቭ መንገድ ፋሽን ዋንደርፉል የሆኑ ኢቨንቶች እያዘጋጀን ከዛ በኋላ ገንዘቡን መሰብሰብ እንችላል በማለት ሀሳብ ገባንበት። ያው ያ ብዙ ሀሳብ አልሰጡኝ። እንዴት ዝም ብሎ ፋንድሬዝ ከማድረግ እንደ ቻሪቲ ኢቨንት ለምን ሰስቴንብል የሆነ ብዝነስ በዚህ ዙሪያ አልሰራም እና ይበልጥ ኢንዱስትሪን ማሳደግ የሚችልበትን ነገሮችን ለምን አልገባም በማለት ነው እንግዲህ ያው ኢሲኤፍ ምንድን ነው መጀመሪያ ላይ የሚለው ነገር ሀሳብ ባይኖረኝም አት ሊስት አቅም ነበረኝ። እንዳ እረፍት ጊዜ ኢትዮጵያ መጥቼ እስቲ ላጥና ሁኔታ አልኩኝ። በመጀመሪያ ላይ ግን እንደዚህ በፋርማሲስ ቤታት ቦዴ የሚባል የፈረንሳይ ኢንተርናሽናል ኤንጂኦ ነበረ። ፋንድሬዚንግ ኦርጋናይዝ ማድረግ ፈልገው ለዛ ዙሪያ ላይ አንዳንድ ነገሮችን እንድሳተፍ ፈልገው ነበረ እና ካልቸራል ኢቨንት ማድረግ ከቻልኩኝ እሳተፋለሁ ግን ያው ችግሩን ብቻ ለመናገር ከሆነ በቂ የምናገር ስላለ እኔ በእንደዚህ አይነት መንገድ ስለ ሀገር ማውራት አልፈልግም፣ እና እድል ከሰጣችኝ በፖዚቲቭ ሆነ ከዚህ ቀደም ብሎ በማይታወቅ ወይም በማይሰማበት መንገድ ማስራየት እድል ስጡኛሉም። በዚህ ተተባበሩን እና ቆንጆ ሆነ አርቺ አዘጋጀን። ከዛ ኋላ ደግሞ ቀጠልና ወደ ሌሎች ነገሮችን ማድረግ ሲሆን፣ ግን ያንን ኢቨንቱን ካደግ በኋላ ያው ወደ ሞያሌ ሬፊጂ ካምፕ መምጣት እድል አገኘሁኝ። እና ያው ኢትዮጵያ ሳሁን ኬንያ ሞያሌ ሬፊጂ ካምፕ እና እዛ የተወሰነ ጊዜ ቆየሁኝ፣ ብዙ ነገር አየሁኝ። እና በቃ ያ ነበር ለእኔ ወሳኝ ተመለስ። ግን ልጆቹ ዙሪያ መስራት ፈልጋለው ባሉት ድርጅቶችም የረዳሁኝም ያው በሌላ በምችልበት መንገድ አትሊስት እንደዚህ ችግር ላይ ያሉትን ልጆች መርዳት የምችልበትን መንገድ መፍጠር አለብኝ በማለት ያው ወደ ኒውዮርክ ጀመርኩኝ። ኦርጋኒዜሽኑን ጓደኞች የሰበሰብኳቸው ትረዱኝ ምናም በሀሳብም ሆነ በምትችሉ መንገድ በማለት በቃ ሁሉ ብዙዎቹ የመርዳት ዝግጁ ነበሩ። እና በዛ የገባሁበት ያው መጀመሪያ ሶስት ዓመት የነበሩት አንዳንድ ድርጅቶች ኮንታክት ስለነበረኝ ኒውዮርክ ዩኒሴፍ ኮንታክት ሰጡኝና እዚህ መጣሁኝ። በዛን ጊዜ አበበች ጎበና ለመታዋወቅ እድል አገኘወኝ ሲስተምስ ኦፍ ቻሪቲ እዚህ ደግሞ ሻሸመኔ ቺልድረን ስኩል ፎር ብላይንድ ትምህርት ቤት ነበረ። ተተዋወቋቸው በሚያስፈልጋቸው አቅማቸን በቻለበት መንገድ ገንዘብ እየሰበሰብን እንረዳ ነበረ። እስቲ ከዚህም ደግሞ ሌላ ምን ማድረግ ይችላለው ይበልጥ ኢንቮልቭድ መሆን የምችልበት እና የዚህን ጊዜ ነው እንግዲህ የትምህርት ቤቱን መገንባት እና የትምህርት ቤቱን ለመጀመር ሀሳብ መጣልኝ እና ትምህርት ቤት ብንከፍት የራሳችን ደ በስት ኤጁኬሽን በተለይ ሮ ከከተማ ውጪ በሆነ ደካማ ቦታ ፈልገን እዛ አካባቢ ኢምፓክት ማድረግ የምንችልበት መንገድ ለምን አንፈልግም በማለት ያው ገባን። ከኔ አጠገብ የነበሩት ቦርድም፣ ኦርጋናይዚንግ ኮሚቴ፣ ፈንድሬዝ የሚያደርጉትም ሁሉም በቃ አጠገብ ሆኖ ማንም ሰው ብቻውን ሰክሰስፉል አይሆንም። ሁሌ በጀርባ ብዙ የሚረዷቸው ሰዎች አሉና ና እንደሱ ረድቶኝ በሀሳብም በምክርም በገንዘብም በፋንድሬዚንግ በብዙ ነገር መረድቶኝ ነው ያው መጨረሻ ላይ አሌቱን የዛሬ ሀያ አምስት አመት ያ ለትምህርት ቤት ገነባን በሰባ ሰባት ተማሪ። ዛሬ ሀያ አምስት አመት በኋላ ያው በየአመቱ አርባ አርባ ተማሪ እየተቀበልን ከስር ከስር ከኬጂ እስከ ስምንተኛ ክፍል ነው እና ያው ሳናቋረጥ ሀያ አምስቱን አመት በጥሩ መንገድ ገፍቶ አድጎ ዛሬ ትልቅ ምሳሌ ሆኖ ለአካባቢውም በኮቪድ ጊዜ ማይተነዋል። ያው በኮቪድ ጊዜ በነበረው ችግር የእኛ ተማሪዎች ናቸው ወደ ሰባ የሚሆኑ ተማሪዎች ቮለንቴር አድርጎ ለአንድ አመት ከግማሽ እዛ አካባቢ ላሉት ውሃ ያቀረቡ፣ ምግብ እያቀረቡ፣ ልብስ እያጠቡ፣ እየረዱ በቃ ፈልገው ራሳቸው እኛ ፈንድሬዝ ከጀርባ እያደረገን አካባቢም በቃ ማንም ሰው ተቸግሮ ብቻውን እንዳይሆን እንርዳ ብሎ የእኛ ተማሪዎች ናቸው በጣም አክቲቭሊ የሰሩት እና ይሄ በጣም እኛ ትልቅ ነገር ነው። ኮሚኒቲ ውስጥ ብዙ ነገር ለመስራትም ፈልገናል፣ ችለናል። በገንዘብ ብቻ ሳይሆንም በሐሳብም ትምክርም በምሳሌም የኛ ተማሪዎች ያው በጣም ጎበዞች ዲስፕሊን ናቸው። በጣም ያስኮራል እንደ ማንምናት። ስለዚህ ያው ጥሩ መንገድ ደርሰናል። ግን አጀማመሮ መጀመሪያ ላይ ያው ስ ኢሞሽናሊ የገባበት እርግጥ ፕላኖች ነበሩኝ በጣም አምቢሸስ ፕላን በየሁለት ሶስት ዓመት አዲስ እንትን ከፍታለ ብዬ ነበረ የገባበት ያው ተሳክተን ጥሩ አድርገን አንዱ ትምህርት ቤት ሰርተናል። እንግዲህ አሁን ከዚህ ኋላ ያለው ደግሞ ተስፋ እናደርጋለን በፓርትነርሽፕ በአንድ ላይ እየሰራን በሌሎች ትንቴቶች ለመክፈትም ተስፋ አደርጋለሁ። ግሩም ነው። እንደው በጣም ረጅም ጉዞ ቆንጅት እንዳነሳችው ከአምስት ዓመታት በፊት የተጠነሰሰ እንዴት እንደምጀምሪ የማታውቂው ግን ቀስ እያለ የራሱን መልክ የያዘና በርካታ ስራ የሰራሽበትን መንገድ ነው ያስጎበኘሽን። በእኔ በኩል የመጨረሻ ምለው ጥያቄ በአንድ በኩል በርካታ ህጻናትን የወደፊት ተስፋ የወደፊት ህይወት ማቃናት የሚጥር ትምህርት ቤት የበጎ አድራጎት ስራ ታራምጃለሽ፣ በሌላ በኩል ደግሞ ፋሽን ዲዛይኑን የሚመለከተው ራሱን የቻለ የአንቺን ጊዜና እውቀት ጉልበት የሚጠይቅ እንደገና ደግሞ ቀደም ብያነሳሁት በአህጉር ደረጃም አፍሪቃ በኢንዱስትሪው የሚገባትን ቦታ እንድታገኝ ኢትዮጵያንም በዛው ደረጃ ለማሳደግ የምትሞክሪው ስራ ጊዜ የሚጠይቅ ይመስለኛል። የቤተሰብም ኃላፊነት አለ፣ ልጆች አሉሽ። ስለሱም በመጠኑ ትነግሪናለሽ እንዴት ነው የምታጣጠሚው እንዳንቺ ይህን አይነት ከራስ ያለፈ ነገር ለመስራት ለሚፈልግ ሰው እንደ መንገድም እንደው እንዴት ነው የምታመጣጥኝው ጊዜሽን እነኝን ሁሉ ነገሮች ለማድረግ? በመጀመሪያ ላይ በጣም እድለኛ ነኝ። እግዚአብሔር ይመስገን፣ በጣም ሰፖርቲቭ የሆነ ቤተሰብ አለኝ። ባለቤትም አድማሱም እናቴም እህቶቼም ጓደኞቼም እንደ እህቶቼ የምላቸው ጓደኞች ብዙ አሉኝ ሁሌ አንዳንድ ነገሮችን ማድረግ ስፈልግ እና እርዳታ ካስፈልገ ሁሉ አጠገቤ ናቸው። መች ብቻዬን ይሄን ሁሉ ነገር ሰራ ማለት አልችልም። ስለዚህ በዛ ዙሪያ እነሱ በጣም በጣም ረድቶኛል። ባለቤትም በልጆቹ ዙሪያም ያለውንም እኩል ሆነን እሱም ፕሮፌሽናል ነው፣ የራሱን ከሪየር አለው እና አንድ ላይ ሆነን በቃ ልጆችም ሳይጎዱ እኛም በምናምንበት ጉዞ በምናምንበት መንገድ መሄድ የምንችልበትን ተወያየን፣ እየተመካከርን ነው ብዙ ነገር ለማድረግም የቻልኩት ግን ያው ሁሌ ደግሞ ባላንስም ያስፈልጋል። ሁሉም ነገር በአንዴ መሆን አይችልም። ስለዚህ አንዳንዴ ያው ባላንስ አክት ነው። ሁሌ ኦርጋናይዝ፣ በጣም ዲስፕሊን መሆን ያስፈልጋል። ብዙ ነገር ለማድረግ ሲፈለግ ኦርጋናይዝድ ካልሆንክ ያ ሁሉም ነገር በሁሉም አቅጣቸው መሄድ ይችላል። ስለዚህ በዚህ ዙሪያ ላይ ዲስፕሊን ለመሆን ሞክራለው። በፕላኒንግ በጣም የታወቅኩኝ፣ ፕላን አደርጋለሁ። አንድ አመት በፊት ነው ፕላኒንግ ጀምረው አንዳንድ ነገሮች ያው ከዛም ውጭ እንግዲህ እግዚአብሔር ይመስገን ልጆችም ከልጅነታቸው ጀምሮ ነው ስራዬንም ወርቅ ቴካችንም ያውቃሉ፣ እና እነሱም ያው ለእነሱም ጥሩ ምሳሌ መሆን እንፈልጋለን። የሚያስቸግሩ ልጆች አይደሉም፣ መሳካት ችሏል። ኮርስ ቻለንጅዝ የነበሩበት ጊዜ ነበሩ፣ ግን ጀነራሊ ብዙ ነገር እንደ ትምህርት አድርጌ ነው ያየሁት። አንዳንዴ ከሚያስፈልግ ስራ ኦቨርሎድ ማድረግ ራስን ከድካም ውጭ ብዙ ነገር አያመጣም። ስለዚህ ራስን ፔዝ ማድረግ ያስፈልጋል። ግን ከጊዜ በኋላም ደግሞ ታይምም ማነጅ ማድረግም አንዳንዴም ደግሞ ከአቅም በላይ የሚሆን ነገሩን ደግሞ መተውም ደግሞ መቻልም ከጊዜ በኋላ መጣ። ያው መጀመሪያ ላይ ልጅነትም ምንም ነበረ ብዙ ነገር ውስጡም ብዙ ነገር በአንዴ ማድረግ ነበር የምፈልገው፣ ግን ከጊዜ በኋላ ብዙ ነገር ለመማር ችያለሁ። ግን ያው ባላንሲንግ አክት ነው። ያሉትን ችግር ደግሞ ብቻዬን አይደለም፣ አንድ ላይ ቤተሰብ ማጠገቤ፣ ጓደኞች ማጠገቤ፣ መካሪዎች ማጠገቤ ሆኖ ነው እንግዲህ ፈተናም ጊዜን የሚያሳለፍኩትና ለእኔ ትልቅ እርዳታ ናቸው ማለት ነው። ብቻዬን ፖር ኖሮ ይሄን ሁሉ ማድረግም አልችልም። የሚቀጥሉት ሀያ አምስት አመታት እቅድሽ ምንድን ነው የሚሆነው? እንደዚሁ ቆንጆ እንደሆንሽ ነው የምትቀጥይው እርግጠኛ ነኝ ከዛ ሌላ እንግዲህ ባለውበት ጉዞ መቀጠል ነው። እንግዲህ እኔም ላለፈው ሀያ አምስት አመት አንድ አላማ ነበረኝ ነ ፕሮፌሽናሊ አንድ አላማ ነበረኝ። እሱም የሀገሬ ተመልሼ ባለኝ አቅም የኔን ኮንትሪቢሽን የኔን አሻራ ይህንን መስራት የምችለውን ነገር ለመስራት ነው። በዛ እቅድ ነበረኝ የዛሬ ሀያ አምስት አመት ያው እግዚአብሔር ይመስገን ተሳክቶ እዚህ የኖርኩን አሁን በዚህም ደግሞ ለመቀጠል ፈልጋለሁ። በፋሽን ኢንዱስትሪ ውስጥ ብዙ የሚሰሩ ነገሮች አሉ። ገና አልጀመርናቸውም ቅድም እንደጠቀስኩት እና በምችለው መንገድ ያንን ከኢንተርናሽናል ፓርትነሮቻችን ጋር የሆነን ከጓደኞቻችን የኢንተርናሽናል ፋሽን ኢንዱስትሪውን አንድ ላይ ያደረግን ማሳደግ የምንችልበትን መንገድ ነው። በትምህርት ዙሪያም ያው እንዳልኩት እኔም ራሱ አልፎ ተርፎ የኛ ተማሪዎች ራሳቸው ዝግጁ ናቸው። በቃ አይዚፍ ማደግ አለበት ብሎ ተዘጋጅተዋል እና በጣም በዚሁ መንገድ ለመቀጠል ያው ከእግዚአብሔር ጋር ጤናና ያው ሁሉም ሰላም ሆኖም እኛም በደንብ የምንፈልገውን በደንብ በደንብ ፎከስ ባለ መንገድ እንሰራለን ብዬ ተስፋ አደርጋለሁ።

ነገር ግን ያው የጊዜ ገዳቢነት ቢኖርም በርካታ አቁም ነገሮችን አካፍለሽናል። ሰፋ ያለ አይን ለአይን እየተያዩ የሚደረግ ወግ እናስባለን፣ ለእሱ ጊዜ እንደምናገኝ ተስፋ እናደርጋለን። አዲስ አበባ ያሉ ባልደረቦቻችንም የትምህርት ቤቱን ሁኔታ ጎብኝተው የሚያጠናክሩት ቅንብር እንደምናካትት ተስፋ እናደርጋለን። ቆንጅት ለዛሬው ግን አናን አመስግነን እንሸኛት። ረዘም ያለ ውይይት ነው ያደረግነው፣ ለዛሬ የሚበቃ ይመስላል። አና ተማሪዎችሽ ማን ነው የሚሉሽ ሲጠሩሽ? አክሊ አና አንዬ። ያ አና አንዬ ነው ምሉ። እንግዲህ ያ አንዳንዴም አንዳንዶችም ደግሞ እናቴ የሚሉም አሉ። ያ ልዩ ስሞች አለ፣ ልዩ ስሞች አለ፣ ስም አለ። ያ ብዙ ጊዜ አና አንዬ የሚሉኛል። እሱ አና ጌታ ነ ጊዜሽ እጅጉን አድርገን እናመሰግናለን። በቀጣዮቹ አመታት እንደዚሁ ከአሁኑ የበለጠ ስኬት እንደሚኖርሽ እንተማመናለን። እግዚአብሔር ስትልን ስለ ጊዜሽ። አሜን አመሰግናለሁ። እናንተም ያ ፕሮግራማችን ስለጋበዛችሁ በጣም አመሰግናል። ይህ ንድ ስለተጣችሁን ስለምንሰራ ስራ ማካፍልም ስለቻልኩኝ አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። እንዴት አመሻችሁ? ዛሬ የዘንባባ ቀን ነው። በክርስትና እምነት ተከታዮች ዘንድ ሆሳዕና ሳምንት፣ የቀጤማ የትንሣኤው በዓል ዋዜማ ዛሬ ረፋድ ሰዓት ጀምሮ በየቤተ ክርስቲያኑ የክርስትና እምነት ተከታዮች የሆኑ ሁሉ ምናልባትም ከዛሬ ጀምሮ ሰሞኑን ባሉት ቀናት ከዚህ ዓለም በሞት የሚለዩ ሰዎች ቢኖሩ ፍታት ስለማይፈቱ ዛሬ ረፋድ ሰዓት ላይ ክርስቲያኖች ሁሉ ፍታት ሲፈቱ ነው በየቤተ ክርስቲያኑ የዋሉት። እና በዚህ በሰሙነ ህማማት ዳዊት ከመድገም በስተቀር የከበሮ የጸናጽል የፍታት ድምፅ የለም። በቤተ ክርስቲያንም ብዙ ዜማ የለም። ግብረ ሕማማቱ የእሱን የጌታን ጸዋተ መከራ የሚያዘክሩ ምንባቦች ብቻ ናቸው የሚቀርቡት። በዚህ አይነት ሁኔታ ሰሙነ ሕማማቱ ይከናወናል ማለት ነው። ለመሆኑ የዛሬው ወሳእና ምን ትርጉምና ስሜት አለው ለክርስቲያኖች? እንግዳለኝ አለኝ ሚስጥረ ዘነበ መባል ያለው በሰሜን ሸዋ ዞን በባሶና ወራና ወረዳ በባህል እና ቱሪዝም ጽህፈት ቤት የባህል እሴቶች ልማት ባለሙያ ሆኜ አገልግያለሁ። አሁን ላይ ደግሞ በዚሁ ወረዳ በሴቶች እና ህጻናት ማህበራዊ ጉዳይ ጽህፈት ቤት ባለሙያ ነኝ። ያው መጀመሪያ ሆሳዕና ምን ማለት ነው ብለን ስና ያ ሆሳዕና በዐቢይ ጾም ውስጥ ለትንሳኤው አንድ ሳምንት ሲቀረው ያለው እሁድ ነው። ይህ ሆሳዕና ደግሞ ኢየሱስ ክርስቶስ ከገሊላ ወደ ኢየሩሳሌም ሲሄድ ያው ብዙዎቹ ልብሳቸውን በመንገድ ላይ እየነጠፉ የዘንባባ ዝንጣፊ ይዘው ሆሳዕና ላርያም ሆሳዕና ላርያም እያሉ የተቀበሉበት ቀን ነው። ሆሳዕና ስናስብ ያው የሚመጣው ዘንባባ ነው። ዘንባባና ሆሳዕና የሚያገናኛቸው ነገር ኢየሱስ ክርስቶስ የእስራኤል እንዲሁም የአይሁድ ንጉሥ ነው ብለው ንጉሣቸውን በደስታ ስለመቀበላቸው የገለጹበት እና የእነሱን ፍቅር የገለጹበት ሲሆን ዘንባባው የፍቅርና የክብር መገለጫ ነው ብዬ አምናለሁ። አድማጮች፣ ለክርስትና እምነት ተከታዮች ሳምንት መልካም የትንሣኤ በዓል እንዲሆን እመኛለሁ በሚቀጥለው 15 ቀን እንገናኝ ቸርን ሰንበት ንጉሤ አክሊሉን ለዝግጅቱ እናመሰግናል አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ የምታደርሱንን አስተያየቶች እናስተናግዳለን በምሽቱ ያልነውንም በዚሁ መቋጨታችን ነው አሁን የቀረን Yeah, hey. የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽት 3 ሰዓት እስከ 4 ሰዓት በ22 በ25 ና በ31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገሰኞ ከምሽት ሦስት ሰዓት ላይ በመደበኛው ስርታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን። ለአሁኑ በዚሁ ተሰናበትን። ሰላም፣ በደህና አደሩ። ምንም አይገባም I'm gonna be a